The voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ሰኞ ህዳር 20 ቀን 2008 ዓ.ም ልዩ ዝግጅታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች። እንደምናምሽታቸዋል ከአሁን ከምሽቱ አንድ እስከ አንድ ተኩል የሚተላለፈው ልዩ ዝግጅት የማስተናግደው አዲስ አበበ ነኝ። ብርሃን ኃይሉ ፕሮግራሙን ታቀነባበራለች። የተለያዩ ዝግጅቶች ያካተናል። በቅድሚያ ግን የዓለም ዜና እነሆ። እንደምናመሻቸው አድማጮቻችን፣ ዜናውን የማሰማቸው አዳኝ ፈሳዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ፓሪስ በተጀመረው የአየር ንብረት ጉባኤ ላይ ባደረጉት ንግግር በተባበሩት መንግሥታት ድርጅት የአየር ንብረት ጉባኤ ላይ የሚወሰዱት ውሳኔ ሊወገድ በሚችለው ስቃይና ጥራት ሊጠበቅ በሚችል መሬት ይመዘናል ሲሉ ለዓለም መሪዎች አስገንዝበዋል። በዚህ ጉባኤ ላይ የተገኙት የሀገሮች መሪዎች የመርዛማ ጋዝ ልቀት የመገደብና የዓለም አየር ሙቀት እንዳይጨምር የመጣር ግባቸው አስቸኳይነት ስሜትን ይጋራሉ በማለትም ፕሬዚደንት ኦባማ አስረድተዋል። ዩናይትድ ስቴትስ እና ሌሎች ሀገሮች አንዳንድ መሻሻሎች እንዳሳዩም ገልጸዋል። በዚሁ ስብሰባ ላይ ማከናወን ያለብን ነገር የተገኙትን ስኬቶች ለሰው ልጅ ዕድገት ወደ ዘላቂ ማዕቀፍ መለወጥ ነው። ዓለም ያነሰ ካርቦን እንዲኖር የሚያደርግ የረጅም ጊዜ ስትራቴጂ መቀየስ ነው ሲሉም ፕሬዚዳንቱ አሳስበዋል። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ ለመጀመሪያ ጊዜ በአፍሪቃ ያካሄዱትን ጉብኝት አብቅተው ወደ ሮም ቫቲካን እየተመለሱ ነው። ሶስት የአፍሪቃ ሀገሮችን እንደጎበኙ የሚታወቅ ነው። በማዕከላዊት አፍሪቃ ሪፑብሊክ መዲና ባንጊ በሚገኘው ብሔራዊ ስታዲየም በጣም ብዙ ሰዎች በተገኙበት ቅዳሴ ካደረጉ በኋላ ነው በረራውን የጀመሩት። የሃይማኖቱ መሪ ቀደም ሲል ዋናውን ባንጊ የሚገኘውን መስጊድ በመጎብኘት ክርስቲያኖችና ሙስሊሞች ወንድማማቾች ናቸው ብለው ነበር። በህብረት ሆነን ጥላቻን፣ ቂም በቀልን፣ ግጭትን በተለይም በሃይማኖትና በእግዚአብሔር ስም የሚካሄደውን ግጭት አንፈልግም ማለት አለብን ብለዋል። ርዕሰ ሊቃነ ጳጳሳቱ የፖለቲካ ግጭት እንዲሁም በክርስቲያኖችና በሙስሊሞች መካከል ግጭት የሚካሄድባትን ሀገር ሲጎበኙ ከሙስሊሙ ማህበረሰብ ጋር ካልተገናኙ የተሟላ ጉብኝት ሊሆን እንደማይችል ርዕሰ ሊቃነ ጳጳሳቱ ግልጽ አድርገዋል። የቱርክ ጠቅላይ ሚኒስትር አህመድ ዳቡቶግሉ ሀገራቸው ባለፈው ሳምንት በቱርክና በሶሪያ ድንበር ላይ የሩሲያን ተዋጊ አይሮፕላን ተኩሳ በመጣሏ ይቅርታ አልጠይቅም ብለዋል። ይቅርታ አልጠይቅም ብለዋል። ጠቅላይ ሚኒስትሩ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኃላፊ ጀንስ ስቶንበርግ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ የቱርክ ኃይሎች የሀገሪቱን የአየር ግዛት የመጠበቅ ግዴታቸውን ነው የፈጸሙት ሲሉም ተናግረዋል። ዳቡቶግሉ አያይዘውም የሩሲያው ፕሬዝደንት ቭላዲሚር ፑቲን ለተዋጊ አውሮፕላኑ መመታት ምላሽ በቱርክ ላይ የኢኮኖሚ ማዕቀብ ለመጣል የወሰዱትን ውሳኔ እንደሚቀለብሱ ተስፋ አደርጋለሁ ብለዋል። በቱርክ ላይ የሚጣለው ማዕቀብ ሩሲያ ከቱርክ የምታስገባቸውን ምርቶች ይገድባል። በሩሲያ የሚሰሩት ቱርካውያን ኮንትራት እንዳይራዘም ያገዳል። በሩሲያ የሚሰሩት የቱርክ ኩባንያዎችንም ይመለከታል። ቱርክ አይሮፕላኑ፣ የግዛቴን አየር ድንበር መጣሱ ነው ተኩሼ ጣልኩት ትላለች። ሩሲያ ግን ተዋጊ አይሮፕላኗ ከሶሪያ ግዛት አልወጣም ብላለች። አንድ የሩሲያ ፓይለት አስክሬን አስከሬን ዛሬ ከአንካራ ወደ ሩሲያ አምርቷል የሩሲያና የሶሪያ ኃይሎች ነበሩ ሁለተኛውን ፓይለት ከሞት ያዳኑት አንድ ሌላ ሩሲያው ወታደር በማዳኑ ጥረት ወቅት ተገድሏል አድማጮች ዜናው እዚህ ላይ ያበቃ የዓለም ዜናውን አደመጥን ከምሽቱ ሶስት ሰዓት ሰፋ ያለ የዜና ዝርዝርና ዘገባ ይጠብቃል በሰዓቱ አድመጡን ወደ መጀመሪያው የምሽቱ ቅንብር አልፋለሁ ባለም አቀፍ አማካሪዎች ይሰራሉ የተባሉ ጥናቶች እስኪጠናቀቁ የህዳሴ ግድብ ግንባታ ፍጥነት ቢቀንስ የግብፅ ፍላጎት መሆኑን አንድ የሀገሪቱ የውሃ ሚኒስቴር ቃል አቀባይ ዶክተር ሀሊድ ዋሲፍ ለቪኦኤ ገልጠዋል። የኢትዮጵያ ወሰን ተሻጋሪና ተሻጋሪ ያልሆኑ ወንዞች ዳይሬክተር አቶ ተሾመ አጥናፌ ደግሞ የግድቡ ግንባታ በተያዘለት ፍጥነትና ሁኔታ ይቀጥላል ነው የሚሉት። ዝርዝሩን ሶሎሞን አባተ ይዟል። ኢትዮጵያ ግብፅና ሱዳን ህዳሴ ግድብን ከመሙላትና ከቀጣይ ሥራው ጋር በተያያዘ የሚኖሩ ሁኔታዎችን እንዲያጠኑ የመረጧቸውን ሁለት የአውሮፓ አማካሪ ኩባንያዎችን በአሸናፊነት አሳውቀው ነበር። አሁን የህዳሴ ግድብ ግንባታ ፍጥነት ግብፅን በእጅጉ እያሳሰባት ነው። ስራው ቀዝቀዝ እንዲል እንደምትፈልግ የሚጠቁም ዘገባ በግብፅ መገናኛ ብዙሃን ባለፈው ሳምንት ወጥቶ ነበር እንዲያውም ሥራው እንዲቆም ግብፅ ትጠይቃለች ሲሉ አላያሲን የሚባሉ የውሃና መስኖ ሚኒስቴሯ ቃል አቀባይ መናገራቸውን ጠቅሶ አህራም ኦንላይን ጽፏል። ለመሆኑ የግብፅ ስጋት ምንድን ነው? ወደ ካይሮ ደውዬ የሀገሪቱን የውሃና መስኖ ሚኒስቴር ቃል አቀባይ ዶክተር ኻሊድ ዋሲፍን አነጋግሬ ነበር። ችግሩ አሉ ቃል አቀባዩ ችግሩ ጥናቶቹ ሳይጀመሩ ግንባታው እየተካሄደ ነው። ስለዚህ ይህ ሁኔታ እኛን በብርቱ አሳስቦናል። በመሆኑም እኛ የምንጎተጉተው ግንባታው እንዲቆም አይደለም፣ ነገር ግን ጥናቶቹ ፈጥነው እንዲጀመሩ ነው። የግድቡ መሞላትና አገልግሎት ከመጀመሩ በፊት አንድ የፈረንሳይ ኩባንያ በዋና ተቋራጭነት አንድ የሆላንድ ኩባንያ ደግሞ በበታች ተቋራጭነት እንዲሰሩ ተወስኖ ነበር እና ስራውን መጀመር ታዲያ ችግሩ ምንድን ነው? ሁለቱ ኩባንያዎች አብረው ለመስራት መስማማት አልቻሉም። ስለዚህ እኛ ችግሩን ለመፍታት እያነጋገርናቸው ነው። ምን እያደረጋችሁ ነው ታዲያ ያላችሁት? በሁለቱ ኩባንያዎች መካከል ያለውን ችግር ለመፍታት ሶስት ስብሰባዎችን አድርገናል። አብረው ቢሰሩ ደስ ይለናል፣ ምክንያቱም ሁሉንም ነገር እንደገና ለመጀመር ጊዜ የለንም። በዚህ ሁኔታ ላይ ካላችሁ ምንድን ነው ታዲያ ግብፅ እየጠየቀች ያለችው? እየጠየቅን ያለነው ሁለቱ አብረው እንዲሰሩ ማድረግ እንድንችል ወይም ስራውን የሚሰራ ሌላ ኩባንያ እስክንመርጥ የግንባታው ስራ ፍጥነት እንዲቀዘቅዝ ነው። የግብፁ የውሃና መስኖ ሚኒስቴር ቃል አቀባይ ዶክተር ኻሊድ ዋሲፍ ይህ ጥያቄያቸው ቀደም ሲል የተደረሰን ስምምነት መሰረት ያደረገ እንደሆነ ይናገራሉ። በግብፅ ፕሬዝዳንት በኢትዮጵያ ጠቅላይ ሚኒስትርና በሱዳን ፕሬዝዳንት መካከል የተፈረመው የመርሆች መግለጫ ግድቡን የመሙላቱ ሥራና የግድቡ አገልግሎት መስጠት ጥናቶቹ እስኪጠናቀቁ እንደማይጀመር የሚናገር አንቀጽ አለ። በሌላ በኩል ግን የግድቡ ግንባታ እንዲቆም መጠየቅ እንደማይችሉ ዶክተር ዋሲፍ ነግረውኛል። ኖው ምንድን ነው የሚፈጥረው ችግር ታዲያ? የውሃ እጥረት መሆኑን ዶክተር ዋሲፍ ተናግረዋል። ጉዳዩን ይዤ ወደ ኢትዮጵያ የውሃ መስኖና ኤሌክትሪሲቲ ሚኒስቴር ደውዬ የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተሩን አቶ ተሾማ አጥናፌን አነጋግሬያለሁ። አዎ፣ እኔም እንግዲህ እንዲሁ አንተ እንዳልከው ጋዜጣ ላይ ነው ያየሁት፣ ኢንፎርሜሽኑን አንብቤዋለሁ። በኦፊሻል መንገድ የቀረበልን ወይም የመጣ ምንም አይነት ከግብጽ የመስኖና ውሃ ሀብት ሚኒስቴር ወይም ከሌላ ከግብጽ ኦፊሻል የመጣ ምንም አይነት አላየንም፣ እንደዚሁ ጋዜጣ ላይ ወጥቶ ነው አንብቤዋለሁ። ነገር ግን የእኛ ህዳሴ ግድብ መሄድ ምንም የሚያሰጋቸው ምክንያት አይኖረውም። ጥናቱን እንደጀመርን ኮሚት አድርገን ለመጨረስ እኛ በጣም ዝግጁ ነን። አሁንም ቢሆን የስብሰባው ቀንም የስረኛው የቲኤንሲ ስብሰባ መቼ እንደሚካሄድ እየጠበቅን ነው። ከእነሱ ነው መልስ ያልመጣው፣ በእኛ በኩል አይደለም። ጥናቱን እኛም ሁላችንም እነሱም እኛም ኮሚትነን እነሱ እንዳሉት ሁሉ ህዳሴው ግድብ ግንባታ ግን ባለበት ሁኔታ ይቀጥላል። ምንም ከሱ ጋር የሚያገናኘው ነገር የለም። የጥናታችን የምናካሄደው ስለ ውሃ ሞላል እና ስለ ግድቡ ኦፕሬሽን ነው እንጂ የህዳሴን ግድብ ግንባታ ለማስቆም ወይም ለማስቀጠል፣ በህዳሴ ግድብ ላይ ሌላ ተጽዕኖ ለማምጣት ወይም አንድ ነገር ለማድረስ አይደለም። እየተጠና ያለው እየጠናን ያለ ነው። በጥናቱ መሰረት የግድቡ አሞላል እና የግድቡ ወደፊት ኦፕሬሽን ምን ይመስላል የሚለውን ከአማካሪ አስተያየት ለማግኘት እና በዚህ ጉዳይ ላይ ከእነሱ ጋር እንድንነጋገርበት ነው እንጂ የእዳሴው ግድብ ግንባታም እየታወቀ ነው። ጥናቱ ስንጀምርም መጀመሪያውንም ቀድሞ ነው የተጀመረው። የዓለም አቀፍ ፓነል ጥናቱን አጠናቆ ባስረከበበት ወቅትም የእዳሴው ግድብ ግንባታ እንደሚቆም፣ እንደሚቀጥል እና እንደማይቆም ተረጋግጧል። እነሱም ያውቁታል። የግብጽ መንግስትም የውሃ ሀብት ሚኒስትሩም ሁሉም በቲኤንሲ ደረጃ ያሉትም በሶስትዮሽ ብሔራዊ ኮሚቴው ይሄ የታወቀ ስለሆነ የሕዳሴ ግድብ መፍጠን አሁን ደርሶ ለምን እንዳሳሰባቸው ለእኔም ግልጽ አይደለም። ከሱ ጋር የሚገናኝ ነገር የለም። አሁንም የሕዳሴ ግድብ ባለበት የሚቀጥል ነው የሚሆነው። እሺ፣ አቶ ተሾመ እናንተ ተሰብስባችሁ እነዛን ዓለም አቀፍ አማካሪዎች መርጣችኋል። አንድ የፈረንሳይ አንድ የሆላንድ ድርጅት መርጣችሁ ነበር። እና ምንድን ነው ለመሆኑ ስራው የማይጀመርበት ምክንያት? ኮንሰልታንቶቹ እንዳልከው ተመርጠዋል። መጀመሪያ ኮንሰልታንት ስንመርጥ አንድ ነበር መምረጥ የነበረብን። አንደኛውም ብንመርጥ በአንዱ ብቻ እንስማማም፣ ሌላ መጨመር አለበት፣ ኮንፊደንስ አይኖረንም አሉ። ተጨመረ። ለአንዱ ሰባ ፐርሰንት ለአንዱ ሰላሳ ፐርሰንት ስራ ተሰጠ። እነኚህ ኮንሰልታንቶች በዚህ በተሰጣቸው ፕሮፖርሽን መሰረት ስራውን ፕሮፖዛል አዘጋጅቶ እንዲያቀርቡ ተጠየቀ። ኮንሰልታንቶቹ ለሁለት ዙር ተነጋግረው መስማማት አልቻሉ። በዚህ ጉዳይ ላይ ተሰብስበን ተነጋገር እነኚህ ኮንሳልታንቶች መስማማት ስላልቻሉ ሌላ አማራጭ መፈለግ አለብን የሚለውን አጀንዳ ቴብል አደረግን። አይ ይሄ ከሚሆን አሁንም አንድ ዙር የመጨረሻ ኤግዞስት ማድረግ አለብን እነኚህ ኮንሰልታንቶች በአካል መገኘት አለባቸውና እናነጋግራቸው የሚል ጥያቄ ያነሱ በዚሁ መሰረት ተቀብለን በቀጣዩ አስረኛው ቲኤንሲ ላይ ይህንን ጉዳይ የመጨረሻ ልባት ልንሰጠው ቀጠሮ ይዘናል። በዚሁ ቀጠሮ መሰረት የስብሰባውን ቀን እና ጊዜም በደብዳቤ የምንጠይቃቸው ምንም የመለሱልን ነገር የለም እና እየጠበቅን ነው ያለው። ስለዚህ ሊስማሙ ስላልቻሉ ነው ኮንሰልታንቶቹ፣ በእኛ በኩል ሳይሆን በሁለቱ ወይም በሀገሮቹ መሀል ሳይሆን በአማካሪዎቹ መካከል በስራው ላይ ስምምነት ለመድረስ አልቻሉም። እነሱ ደግሞ ስምምነት ሊደርሱ ያልቻሉበትን ምክንያቶች ዘርዝረው ጽፈው ሰጥተውናል። አልተስማማንም የሚሉባቸውን ነገሮች በግልጽ አስቀምጠውላችኋል። አው እሱ እያንዳንዷን ሁሉም ከሁለቱም አካል በሚገባ አስቀምጠውልናል። አሁን እነሱ ኮንፊደንሻል የጨረታ ጉዳይ ስለሆነ ይሄ ይሄ ነው ለማለት አልችልም። ግን በሚገባ ግልጽ አድርጎ ከአንዴም ሁለቴ ማብራሪያም ጠይቀናቸው በስርዓቱ ሰጥተውናል። እነህ ነጥቦች። የግድቡ ግንባታ ምን ያህል ተጠናቋል እስካሁን ድረስ አቶ ተሾመ? የግድቡ ግንባታ ያው አብረን እንደሰማነው አርባ ስምንት ፐርሰንት ላይ መድረሱን ሰምተናል። ይሄንን እንግዲህ ማንም ያውቀዋል። ግድቡ ግንባታው ከተጀመረ ረጅም ጊዜ ነው እና በጥሩ ሁኔታ እየሄደ ነው። የግድቡ ግንባታ በሁለቱ አማካሪ ድርጅቶች መካከል ስምምነት ስለሌለ ሌላ ድርጅት ለመምረጥ ስድስት ወር ያህል ጊዜ ስለሚፈጅ የግድቡ ግንባታ በዚህ አሁን በያዘው ፍጥነት የሚቀጥል ከሆነ ጥናቱ ሳይጠና ስራው ሊጠናቀቅ ይችላል የሚል ስጋት ነው ያላቸው እነሱና በምንም ሁኔታ ይሁን የግድቡ ግንባታ ሊዘግ ወይም ደግሞ ሊቀዘቅዝ የሚችልበት ሁኔታ አለ እንዴ? በኢትዮጵያ በኩል በምንም መድረክስ ቢሆን አንስታችሁ ተነጋግራችኋል? ይሄንን ይሄ አጀንዳም ሆኖም ማቅም በዚህ ጉዳይም ላይ ልንነጋገርም አንችልም። ይሄ ግድቡ ኢትዮጵያ የምትገነባው ግድብ ነው። ከነሱ ጋር መተባበር በሚገቡን ጉዳዮች ላይ እየተባበርን ነው። ኢንፎርሜሽን በመለዋወጥ መረጃ መለዋወጥ፣ አብሮ በመስራት ስጋታቸውን በመቀነስ በማናቸውም የመተማመን መንፈስን በሚያጎለብቱ ሁኔታዎች ጋር ከነሱ ጋር እየሰራን ነው። የግድቡን ግንባታ ጉዳይ ግን እነሱም አላነሱልንም እኛም ኮምፕሮማይዝ የምናደርገው ነገር የለም። ግድቡ ባለበት ሁኔታ ነው የሚቀጥለው። ስለዚህ ጉዳይ ሊያነሱም አይችሉም ሊያነሱልንም ይችላሉ ብዬም አልገምትም። ምክንያቱም ግድቡ እየተገነባ እንደሆነ በተስማማ ነው። የሶስቱ ሀገሮች ዲክላሬሽን ኦፍ ፕሪንስፕል የምናደርጋቸው ጥናቶች በሙሉ የግድቡ ግንባታ እየቀጠለ በሚል ነው የተስማማ ነው። ስለዚህ ይሄ ለምን አዲስ እንደሆነ በዛሬ አልገባኝም። ተናልኮ የሶስቱ ሀገር መሪዎች ተስማምቶ ዲክላሬሽን ኦፍ ፕሪንስፕል በተስማሙት መሰረት የግድቡ ግንባታ እየቀጠለ ስራዎቹ ይሰራሉ የሚል ነው። ስለዚህ ግድቡ አንድም ቀን ሊቆም የሚችልበት ወይም ስለ ግድቡ መቆም እና መሄድ የምንነጋገርበት አርስት አይደለም ማለት ነው ይህንን አፕሩቭ አድርገው የፈረሙበት በሀገር መሪዎች የተቀመጠ ሰነድ ነው። ከኢትዮጵያ ውሃ መስኖና ኤሌክትሪሲቲ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተር አቶ ተሾማ አጥናፌ ጋር ያነሳናቸውን ሌሎችም ነጥቦች የያዘው ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን። ባለፈው ሐሙስ የተከፈተው የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ ዓርብ ዕለት ተፈጽሟል። ጉባኤው ትኩረት ሰጥቶ የጥናት ጽሑፎች ከቀረቡባቸውና ውይይት ከተደረጉባቸው ቁም ነገሮች መካከል በኢትዮጵያ ዕውቀት አመንጪ የሆኑ የምርምርና ጥናት ዩኒቨርሲቲዎችን እንዴት መፍጠር ወይንም ማጠናከር ይቻላል የሚለው አንዱ ነበረ። በዚህ ርዕሰ ጉዳይ ጥቂት ምሁራን የጥናት ጽሑፎች አቅርበዋል። መለስካቸው አማ ከእነዚህ መካከል የባህር ዳር ዩኒቨርሲቲ ዲሬክተር ፕሬዚዳንት ዶክተር ባይሌ ዳምጤን አነጋግሯል። ነው ባህር ዳር ዩኒቨርሲቲን የጥናትና ምርምር ዩኒቨርሲቲ ለማድረግ በአመራሩ ቁርጠኛ ሀሳብ ለመኖሩ ፕሬዚዳንቱ ዶክተር ባይሌ ዳምጤ ተቋሙ ዛሬ ያለበትንና የወደፊት ጉዞውን በወፍ በረር ያቀረቡት ቅኝት በቂ ሊሆን ይችላል። በተለይም ይህ ፍኖተ ካርታ የተገለጠበት ሰማያዊው መጽሐፍ የተሰኘው ቅልብጭ ያለ ጥራዝ ባህር ዳር ዩኒቨርሲቲን በሚቀጥሉት አስር ዓመታት የምርምር ዩኒቨርሲቲ ለማድረግ ያለውን ቁርጠኝነት ያመለክታል። ዶክተር ባይሌ ዳምጤ ከመድረክ ላይ ሆነው ባህር ዳር ዩኒቨርሲቲን የምርምር ዩኒቨርሲቲ ለማድረግ የተለየ መንገድ ተከትለናል ሲሉ ሰምቻቸው ነበረ። ምን ማለት ነው ነበር ያልኳቸው። ዋናው መንደርደሪያው እንዴት ነው ትምህርትን እውቀትን ክሎትን አጠቃላይ አስተሳሰባችን እናሳድገን ማህበረሰባችን ሁላችን የምናድገው ምንድን ነው ሚስጥሩ? እድገት ምንድን ነው? ይህንን እድገትስ እንዴት በእውቀተኛ ማምጣት እንችላለን የሚለውን ከዚህ እይት አኳያ ዩኒቨርሲቲ ምን አይነት ሚና ሊኖረው ይገባል የሚለውን ለመመለስ በአደረግነው ሂደት እና ሀገሪታችንም የምንትከተለው የልማታዊ መንግስት መስመር ብለን የምንከተለው ከሱ ጋር በመተሳሰር እንዴት ነው አንድ ዩኒቨርሲቲ የልማት ኃይል ሊሆን የሚችለው የሚለውን ለመመለስ ተገቢ ብለን ያገኘነው መስመር ነው። ይሄ የምርምር ዩኒቨርሲቲ የሚለው ጽንሰ ሀሳብ ማለት ነው። ዋናው ጭብጡ ሲጨመቅ ሀሳቡ የመነጨው ጀርመን ነው እና መጀመሪያ ትምህርት ሲባል እንዲሁ ያለውን እውቀት ከትውልድ ወደ ትውልድ ማስተላለፍ ላይ ያተኮረ ነበረ። ጀርመኖች ግን የተገለጠላቸው አንድ ምስጢር አይ ትምህርት በነበረው ትውልድ ያለውን እውቀት ብቻ ለሚቀጥለው ትውልድ ማስተላለፍ ሳይሆን አንድ ትውልድ ሊጨምርበት ይገባል ሊያሻሽልም ይገባል ሊያዳብርም ይገባል የሚለው ሀሳቤ ነው ስለዚህ ዩኒቨርሲቲም ከዚህ እይታ ሲቃኝ እስካሁን በዓለም ላይም ሆነ በተለያዩ ሀገሮች የተገኘውን እውቀት ያለውን እውቀት ሰብስቦ ለአዲሱ ትውልድ ማስተላለፍ ብቻ ሳይሆን አሁን ያለው ትውልድ ወጣቱም በተለያየ እድሜ ደረጃ ያለው ሰው እውቀት ከአካባቢው ይፈጥራል፣ ያዳብራል። ስለዚህ እውቀት ትምህርት ማለት ዩኒቨርሲቲ ውስጥ ትምህርት ሲባል ያለውን እውቀት ብቻ መጽሐፍ ላይ ያለውን ብቻ መያዝ ሳይሆን ከከባቢያዊ ከምንመለከተው ነገር እውቀት ፈጥረን መጨመርም አለው የሚለውን ሚና የሚያመጣልን ነው። ይሄ የምርምር ዩኒቨርስቲ የሚባለው ጽንሰ ሀሳብ። ስለዚህ ዩኒቨርስቲ የሚባለው ተቋም እውቀትን መጠበቅ ማስተላለፍ ብቻ ሳይሆን ማዳበርም አለበት የሚለውን ጭፍጥ ለመጨመር ታዲያ ይሄ ከሌሎች የሚለይ በምንድን ነው? ታዲያ የእናንተ ይሄ የተለመደ መሰለኝና ነው። እንግዲህ በእኛ ሀገር እውቀት የሚጨምር የምትለው አቃል ናት። እንግዲህ ቁም ነገሩ ያለችው እና እውቀት ለመጨመር የምትችለው ስትመራመር ና ነው። መመራመር ባህላችን ደግሞ በዩኒቨርስቲው ያን ያህል የዳበረ አይደለም። ብዙ መምህር ምርምር የሚሰራ አይደለም። ስለዚህ የምርምር ዩኒቨርስቲ የሚባለው ይሄ የመጨረሻ ዲግሪ ወይም ሶስተኛ ዲግሪ የሚባለውን የያዘ ግማሽ ዩኒቨርስቲው ካለው ቁጥር ግማሹ ያህል ሶስተኛ ዲግሪ ያለው ሲሆንና አብዛኛው ይሄ በሙሉ ምርምር ላይ ሲሳተፍ በብዛት የድህረ ምረቃ የሁለተኛና የሶስተኛ ዲግሪ የሚማሩ ተማሪዎች በብዛት ያሉት ዩኒቨርሲቲ፣ እና በርካታ በጀት ለምርምር የሚመድብ ዩኒቨርሲቲ የምርምር ዩኒቨርሲቲ ይባላል። እንግዲህ በሂደታችን ከኛ ስናየው በብዛት ሰው መምህሩም የሚመስለው ማስተማር ነው ስራዬ ብሎ ነው የሚለየው መጀመሪያ ዩኒቨርሲቲ ሲቀጠር። አሁን ግን ዩኒቨርሲቲ ሲቀጠር የምርምር ዩኒቨርሲቲ አሁን በሰለጠኑ ሀገሮች፣ ምዕራባዊ ሀገሮች ላይ በተለይ የወጣላቸው የምርምር ዩኒቨርሲቲ የሚባሉት አንድን መምህር የሚቀጥሩት በምርምር ብቃቷ ወይም ብቃቱ በቀዳሚነት በመመዘን ነው ማለት ነው እና ያንን እሳቤ ነው ወደኛ ያመጣል እስከ እስቲ እስከዛሬ ድረስ ባህርዳር ዩኒቨርሲቲ የምርምርና የጥናት ዩኒቨርሲቲ ለማድረግ ከጀመራችሁ ጀምሮ በዚህ መንገድ ምን ያልሄዳችሁ? እንግዲህ ያው ቅድም ለመግለጽ እንደሞከልሁት አሁን ባህር ዳር ዩኒቨርሲቲ ላይ የመጀመሪያው መገለጫ የሁለተኛና ና የሶስተኛ ዲግሪ ተማሪዎች መኖር ነው። እነዚህ ናቸው የሚመራምሩት በዋናነት እና ስንጀምር ምንም አይነት የሶስተኛ ዲግሪ አልነበረንም። አሁን ወደ ሀያ ደርሰናል ሶስተኛ ዲግሪ ትምህርት የምንሰጥበት ፕሮግራም ማለት ነው። ከመቶ በላይ ተማሪዎች አሉ ማለት ነው ሶስተኛ ዲግሪ የሚማሩ። የሁለተኛ ዲግሪ ከአምስት ሺህ በላይ ተማሪዎች አሉን። እነዚህ ተማሪዎችን ብቻ ብትወስድ ያው መመራመር ግዴታቸው የሆኑ ሰዎች አሉ ማለት ነው። እነዚህ ከነዚህ ጋር ደግሞ እነዚህን ምርምር የሚመሩ ምሁራን አሉ ማለት ነው። ስለዚህ በርካታው የዩኒቨርስቲያችን ስብስብ ወደ ምርምር እየገባ ነው ማለት ነው። ዝም ብሎ ያለውን መጽሐፍ ማስተላለፍ መድገም፣ እሱ ላይ እንትን ማለት ሳይሆን እየተመራመረ ነው ማለት ነው። በሚመራመርበት ጊዜ በነገራችን ላይ አዲስ እውቀት መፍጠር ብቻ ሳይሆን ለኢትዮጵያ ነባራዊ ሁኔታ የሚመጥን ለኢትዮጵያ በሚሆን ሁኔታ የመቀመር ከባቢያዊ ነክ እውቀት ይፈጥራል ማለት ነው። ስለዚህ ከባቢያዊ ሁኔታውንም ይቀይራል ማለት ነው። ለምን መጽሐፉን የጻፉት ሰዎች ወይም ያገኙት ሰዎች ከባቢያዊ ሁኔታውን አይተው ሳይሆን በሺህ ኪሎ ሜትር ላይ በርቀት ላይ ሆነው ያው በአጠቃላይ ይሰራል የሚሉትን እሳቤ ነው የሚያስቀምጡት። ግን ከኛ ነባራዊ ሁኔታ አኳያ እንዴት ነው የሚሰራው? እንዲያውም በነገሮ ላይ ሌላ አስታውሱ ነገር አለ። ከንግግሮ አንዱ መለያ ባህሪያችሁ እውቀትን ምርምርን ኢትዮጵያዊ ማድረግ የሚል ነገር ነው የተናገሩት። ምን ማለት ነው? ይሄ ማለት እንግዲህ እኛ የምንኖረው ኢትዮጵያ የሚባል ሀገር ውስጥ ነው። ኢትዮጵያ የሚባል ሀገር የራሱ በዛ ህይወት ያለው፣ የራሱ መልካም አቀማመጥ ያለው፣ የራሱ ታሪክ ያለው፣ የራሱ አስተሳሰብ ያለው ሀገር ነው ማለት ነው። የራሱ የተለያዩ ሕሳቤዎች አሉት። ስለዚህ አንድ ሰው እውቀቱን የሚጻፈው እውቀት ሁሉን አቀፍ የሆኑ እውቀቶች እንዳሉ እንደተጠበቀ ሆነው፣ አንድ ሰው ተማረ የምንለው የአካባቢውን ሁኔታ አካባቢውን ሁኔታ ሲረዳ ነው። ምን ማለት ነው? ይሄ ከተባለ አሁን በምሳሌ ብናስረዳ የስነ ህይወት ትምህርት የተማረ ሰው ስነ ህይወት ውስጥ የተራቀቀ የኬሚስትሪ ቀመር ወደ መናገር ጥልቀት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ያሉ አትክልቶችን፣ እጽዋትን፣ እንስሳትን በአካባቢው ቋንቋ ማወቅ ባህሪያቸውን መረዳት ምን ምን እንዴት እንደሚሆኑ መረዳትና መገንዘብ ከከባቢያዊ ሁኔታው ጋር በዚህ የመረዳት በሚያደረገው ጥረት በምታደርገው ጥረት እውቀት የመፍጠር እድሏ በጣም የሰፋ ነው የሚሆነው። ስለዚህ ኢትዮጵያዊ እናርገው ስንል በዋናነት እውቀት የሚሰጥህ ኃይል ነው ከተባለ ያ ኃይል ደግሞ ኢትዮጵያ ውስጥ ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ የሚለውጥ መሳሪያ ሊሆንህ ይገባል ማለት ነው። ያ ትምህርቱ መሳሪያ ካልሆነህ በሀገራችን አባባል የምን ጋን መብራት ይባላል ወይም ደግሞ ዝም ብሎ ከንቱ ልፋት ነው የሚሆነው ማለት ነው ስለዚህ ኢትዮጵያዊ እናርገው ስንል እውቀትን ምንም ምንማርምን ምንም እንወቅምን መጀመሪያ እንወቀው ካወቅ ነው በኋላ ወዲያውኑ ግን መጠየቅ ያለብን የት ጋር በኢትዮጵያ ነባራዊ ሁኔታ እንዴት እንጠቀምበታለን የቱ በምን ሁኔታ ስራ ላይ መዋል ይችላል የሚለውን ጠይቀን መልስ አግኝተን በተግባር ፈትሸ ነው መስራትና ለመስራቱን አረጋግጠን ሲሰራ ስንቀበለው ነው እውነተኛ ነገር መጨበጣችን የሚታወቀው እንጂ መጽሐፉ ላይ ያለውን ስላላስታወስ ነው ምንም ነገር። ስለዚህ የሚሉኝ አለም አቀፋዊ የሆነውን እውቀት ለኢትዮጵያ ሁኔታ መጠቀም በሚያስችል መቀየር ማለት ሆነው። እንግዲህ እውቀት የሚገኘው ከእናንተ ይገኛል፣ ከብዙሀን መገናኛ ከመጽሐፍ ይገኛል፣ ከጉብኝት ይገኛል፣ ከጋዜጣ ከተለያየ ይገኛል። ግን ያ እውቀት እውነት ነው ይሰራል፣ አይሰራም የሚባለው የሚለካው ያ እውቀት እውነተኛነቱ የሚረጋገጠው በተግባር ሜዳ ነው። ስለዚህ ተግባር ሜዳ ደግሞ የምንኖርባት ይቺ ኢትዮጵያ የምትባለው ሀገር ላይ ነው። ተግባር የምንጠቀምበት ነው። ስለዚህ ያው የያዝ ነው ምን ምን ያዝ ምን ኢትዮጵያ ላይ ካልተጠቀምንበት ኢትዮጵያ ስለምንኖር ኢትዮጵያዊ ስለሆን ያ እውቀት ከንቱ ልፋት ነው የሚሆንብን ነው። ስለዚህ የት የምናገኘው የት ለኢትዮጵያዊ ሁኔታ እንጠቀምበት የሚሰራ ከሆነ። ሌላ ደግሞ ስለ ቋንቋ አንስተው ነበር። በአማርኛ ለማስተማር በአማርኛ ለመመራመር ፍላጎት እንዳላቸው ገልጸዋል። ይሄ ወደ ዓለም አቀፋዊ እንግዲህ እንዳሉት ኢትዮጵያዊ ማድረግ ይቻላል። እውቀትን ግን ይሄ በሌላ አገሮች ተቀባይነት ሊያገኝ እንዲችል ለመጽሐፍ ለማስፋፋት እውቀትን ከዚህ የሚወጣው አዲስ ነው የሚሆነ እውቀቱ ከእናንተ ምርምር ያን ለማድረግ የአማርኛ ሚዲየም የአማርኛ መገናኛ ሆኖ ሊያገለግል የሚችልበት ሁኔታ እስከሌለ ድረስ እናንተን የበለጠ አይደፍቃችሁም ወይ የበለጠ ታዋቂ እንዳትሆኑ አያረጋችሁም ወይ? በእኛ ግንዛቤ እንደውም የበለጠ ታዋቂ ነው የሚያደርገን ባይነኝ እንዴት ምንድን ነው? ዞሮ ዞሮ ቁም ነገሩ ያለ ከተገኘው ጭብጽ ነው። ቋንቋ መግለጫ ነው። ስለዚህ ይዘታችን የያዝነው ቁም ነገር የያዝ ነው እውቀት ወይም ክሎት ወይም አጠቃላይ ምንድን ነው ንድፈ ሀሳብ እንበለው፣ በጣም ጠቃሚ ንድፈ ሀሳብ እስከሆነ ድረስ በእኛ ቋንቋ መግለጽ ያለብን። ዋነኛው ቁም ነገር አንድ ነገር የምትፈጥረው ለራስህ ነው፣ ለመጠቀም ነው። ስትፈጥርም ስትፈጥር እውቅና ለማግኘት አሜሪካ ያለ ፕሮፌሰር እንዲቀበልህ ጀርመን እንዲቀበልህ አይደለም። ያ ካለማውስ መግባት የለበትም። ዋናው ቁም ነገርህ አንተም እየኖርህ ስለሆነ በዚህ ሀገር ላይ እየኖርህ ስለሆነ ከባቢ በቀን በቀን እያየኸው ስለሆነ ገሃድ ዓለማዊ ስለሆነ ገሃድ ዓለምህን ለመረዳት በምታረገው ጥረት ያንን ገሃድ ዓለም ሊገልጽልህ የሚችለውና የውስጥህን ፈንቅሎ ሊያወጣ የሚችለው ቋንቋ አማርኛ ከሆነ እሱን ተጠቀም። ሌላ ቋንቋ ከሆነ እሱን ተጠቀም እና የእኛ ዋነኛችን ማህበረሰባችን የመቀየር ስለሆነ ማህበረሰቡ በብዛት የሚጠቀሙ ይህን ከሆነ ይህን መጠቀሙ በጣም ጥሩ ነው ነው እና ሌሎቹ በነገራችን ላይ በሀሳብ እየተራቀቅን ሄደን ለምን እኛ ዝቅ እናደርጋለን? ራሳችን ከተራቀቅን እኮ በሀሳብ ቁም ነገር ያለው ሀሳብ በብዛት የምናፈልቅ ከሆነ ሌሎቹ አማርኛ ይማራሉ ማለት ነው። ስለዚህ አማርኛው ላይ ያገኙታል። እኛ ኮ ወደን አይደለም እንግሊዝኛ የምንማረው እውቀት አለ ብለን ነው። እውቀት ያለው በእንግሊዝኛ ስለሆነ ነው በብዛት እንዲ ለምን በሶሀይሊ ያንፈልግም እውቀት፣ ለምን በቻይና ቋንቋ አሁን ወደፊት ቻይና ሊሆን ይችላል እውቀት መሪ ከሆነ ስለዚህ እውቀት የመፈለጊያ ዘዴው የመቀያየር፣ የእውቀት አፍላቂዎች የሚገኙበት የሚናገሩበት፣ የሚገልጹበት የመቀያየርን ሁኔታ የሚያሳይ ነው ነው። ስለዚህ ምንም ቢሆን መቼም እውቀት እስካለ ድረስ ና ያ እውቀት ማህበረሰቡ ሆነ እስከቀየረ ድረስ መቼም ቢሆን ይመጣለሁ ሀሳባችሁ። እንደውም በእኛ ግንዛቤ አሁን በኛ በኢትዮጵያ ቋንቋዎች ምርምሮች፣ አጠቃላይ ስራዎች ቢሰሩ ተማሪዎቻችን፣ ተመራማሪዎቻችን ከመጻፍ ዝም ብለው እንዲሁ በብዙም ሳንረዳው ከመናገር ምንም ጥቅም የሌለው ነገር እንትን ከመተንተን ያወጣናል። ከድህረ ገጽም እየገለበጡ ያው ትንሽ እየከሻሸኑ ማቅረብንም ያስወግዳል። ስለዚህ በራሳችን ቋንቋ ስናደርገው ያልተማረው የምንለውም ወይም ደግሞ በእውቀት ብዙ ያልገፋ የምንለውም ሰው የማንበብና የእኛን ሀሳብ የመጋራት እድሉ ይጨምራል ማለት ነው። ስለዚህ በቋንቋ መጠቀም በጣም ይጠቅማል የሚል እይታ አለን። እኛ ባህርዳር ዩኒቨርሲቲ ከዚህ በኋላ እንበልና ና በእርሶ ግምት በአለም ታዋቂ የምርምር ማዕከል የሚሆንበት ጊዜ ቅርብ ነው? እኛ በነገራችን ላይ ዓላማችን በዓለም ታዋቂ መሆን የሚመጣው በኢትዮጵያ ታዋቂ ስንሆን ነው። የኛንትን ያለው ገጠር ላሉ ኢትዮጵያውያን ህይወቴን የቀየረ ዩኒቨርሲቲ ነው ብለው ታወቁን ታዋቂ ካረጉን፣ በዓለም ታዋቂ ነንም ነው። አለምኛ ዓለም የምንለው ገጠር መንደሮች ናቸው ሰው ነው እንጂ በኢንተርኔት ላይ ወይም ደግሞ አሜሪካን ሀገር ተጠርተን ከዚህ ዩኒቨርሲቲ ጋር እንደዚህ ደረጃ ወጣችኋል ስለተባልን አይደለም። የእኛ ዋናንትን ገጠር ያለውን ሁኔታ ከቀየርን እዛ ላይ በእኛ ሀሳብ መሰረት ተቀየረ ከተባለ ታዋቂ ሆን ማለት ነው። በጣም አመሰግናል ዶክተር ባይ። እሺ አመሰግናል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ፕሮግራሙን በስቱዲዮ የመራችልን ብርሃን ኃይሉ ነች። ያስተናገድኳችሁ አዲሱ አበበ ነኝ። ስላደመጣችሁ እናመሰግናለን። በሶስት ሰዓት ተመልሰን እንገናኛለን። እስከዛው ሰላም፣ ደህና አምሹ።